ጠቅላይ ሚኒስትር አብይ አህመድ ዛሬ ፓርላማ ቀርበው የሰጡት ማብራሪያ በሰብአዊ መብቶች ጥሰትና በሙስና ተጠርጥረው የሚፈለጉ ግለሰቦችንና ትጥቅ በመፍታት ጉዳይ ላይ ውዝግብ ውስጥ የገቡ የፖለቲካ ድርጅቶችን አስመልክቶ ጠንከር ያለ መልእክት የተላለፈበት ነው ሲሉ የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ግምገማቸውን ለቪኦኤ አካፍለዋል። በጣም ነው የማመሰግነው ስለ ጊዜዎት፣ አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ በተለይም በወቅታዊ ጉዳዮች ላይ ያተኮረ ማብራሪያ ሰጥተዋል። በፓርላማው ገና ሁለተኛ ጊዜያቸው ነው ለጥያቄና መልስ በፓርላማ ሲገኙ። በተለይ ተጠርጣሪዎችን ለመያዝ ከሚደረገው ጥረት አንጻር እንደዚሁም አገር ውስጥ ከገቡ በኋላ ትጥቅ ስላልፈቱ ድርጅቶች የተናገሩት ትኩረት የሳቡ ነጥቦች ናቸው። በቂ የሆነ ግልጽነት ተፈጥሯል ይላሉ? በዛሬው ማብራሪያ እርስዎ እንዴት አዩት? በጣም አመሰግናለሁ። ዛሬው ማብራሪያ ተከታትዬዋለሁ። እነዚህ ነጥቦች በእርግጥ ከዚ በፊትም ተደጋግሞ ተሰጥተዋል። በሕግ የሚፈለጉ ሰዎችን በተመለከተም ይሁን ከገቡ በኋላ እንዳንዱ ዝግር የተረሳባቸውን ድርጅቶች ወይም ስብስቦችን በተመለከተ አዲስ አይደለም። የዛሬው ጠንከር ያለ እና በተለይ ደግሞ በሕግ የሚፈለጉ ሰዎችን በተመለከተ ራሳቸውን ያሰ ስራ የህግ ስርዓት ስለሆነ በተለይ ለነሱ መደበቅ አያምርም። ቀርበው ራሳቸውን በህግ ፊት ተከራክረው ነጻ መሆን አለባቸው የሚል ክርክር ነበር እኛ ስናቀርብ የነበረው። እንደተባለው ግን በነፃነት መንቀሳቀስ ካልቻለ ያው እስረኛ ማለት ነው እና በዚህ ውስጥ ግን አብረው የጠቀሱት ማንም ሳይጠየቅ የማያልፍ መሆኑን፣ በየትኛውም የለውጥ ሂደት ተጠያቂነትን መትከል ዋና ነገር መሆኑን ያምናምንበት ነው እሳቸው በተለይ ካልተያዙ ተጠርጣሪዎች አንጻር በግልጽ የሚታወቀው የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የአቶ ጌታቸው አሰፋ ጉዳይ ነው። ከጠቅላይ ሚኒስትሩ አገላለጽ እርስዎ የተረዱት የትግራይ ክልል ላገኛቸው አልቻልኩም ማለቱን ነው፣ አቶ ጌታቸውን ለመያዝ ማለት ነው ወይስ እየተባበረ አለመሆኑን ነው? ምንድን ነው? ምንድነው የገባው እርሱ አቶ ይሸዋስ፣ ግልጽ ያልሆነ ነው እንትኑ እዛ ላይ የተባለ ምክንያቱም፣ እዛ ክልል እንደሚኖሩ ይታወቃል። የተወሰነ ጊዜ ወደ ሱዳን ሄደዋል እንደዚህ የሚባል ነገር ተወርቶ ነበረ። ከዛ በኋላ ግን እዛ ሀገር እንደታዩ በግልጽ ተነግሯል። ከዛ በኋላ የዛሬው አገላለጽ፣ አንድ ጊዜ ከዚህ በፊት ይዘው ሰጥተዋል ሜቴክ እዚህ በኋላ ግን ሰውየው በግልጽ እንደማይንቀሳቀሱ እዛ አካባቢ ባለ የቡድን ክፍፍል በአንደኛው አካባቢ እንደተደበቁ አይነት ነገር ነው የሚገልጸው። እና በነፃነት እንደማይንቀሳቀሱ ግን ከገለጻቸው ማወቅ ይቻላል። ሙሉ በሙሉ ደግሞ የትግራይ መስተዳደር ወይም አስተዳደር አልተባበርም ብሎ እንዳልዘጋ ፍንጭ ሰጥቶበት ጀመር ኦነግን በተመለከተ አገር ውስጥ በሰላማዊ መንገድ ለመንቀሳቀስ ከገቡ በኋላ ትጥቅ ፍቱ አንፈታም አይነት ውዝግብ የተነሳበት ጉዳይ ይታወሳል። አሁን በቅርቡ ግን በሽማግሌዎችና በአባገዳዎች ችግሩ እንደተፈታ ሲገለጽ ነበረ። የጠቅላይ ሚኒስትሩ ማብራሪያ ላይ ግን እንደዛ አይነት ነገር አንብበዋል። ምንድ ነው የተረዱት ከዚህ አንጻር እስ አቶ የሸዋስ፣ በጣም አስቸጋሪ ሁኔታ ፈጥሮ እንደነበረ ሰውም በንብረትም ከፍተኛ ጉዳት አድርሶ እንደነበረ አላስፈላጊ የሆነ ሰምተናል፣ ተከታትለናልም፣ በጣም አዝነናልም አስፈላጊ የሆነ ነበር። እውነት ለመናገር ከዛ በተጨማሪ ማን ፍቶ አትፍቶ ከሚለው በተጨማሪ ተመዝገቡ አትመዘገቡም እንደዚህ አይነት ክርክር ተግራለ። በጣም ይገርመኛል። አገር ውስጥ ሰው ድርጅት ወይም ስብስብ ከገባ በተነጋገረበት መሰረት የሀገሩን ሕግ አክብሮ ተመዝግቦ እንደ ማንኛችንም ማለት ነው ተመዝግቦ መንቀሳቀስ ሲገባው፣ ተመዝገብ አይ አልመዘገብም፣ በዚህ መልኩ ነው መስተ- መስተናገር ያለብኝ፣ ለየት ባለ ሁኔታ የታጠቁትንም በተመለከተ እንደዚህ አይነት ምግግ ውስጥ መግባት ተገቢ አልነበረም። ነገር ግን እንግዲህ በተወሰነ ደረጃ የኃይል እርምጃም ተጨምሮበት እሳቸው እንደገለጹት እንደተፈታ ሰምተናል። ግን ይሄ አላስፈላጊ እንደነበረ ከዚህ በፊትም ከዚህ በኋላ በጽሁ መደገም የሌለበት ነው። አሁን የሚሰማ ለውጥ ኃይል የሚሰማ ስብስብ አለ። ማንኛውንም ሀሳብ ማቅረብ፣ መነጋገር፣ በጋራ ማረም ስለሚቻል እንደዚህ አይነቱ ትግል ውስጥ መግባት አስፈላጊ አይደለም። የሚለውን መሸኛ ላጥ ነው ተሰጥቶት አሁን እንደሰማሁት ግን በገዢው የአዴፓና በኦነግ መካከል የለውም እንደተፈጣ ነው የሰማሁት። አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር በጣም ነው ማመሰግነው ስለ ጊዜ የጠቅላይ ሚኒስትሩን የዛሬ ማብራሪያ መነሻ አድርገው ለሰጡኝ አስተያየት እ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።